በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 2 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን እኔም ቆንጅ ይታየ ነኝ። ጋዜጠኛ እስክንድር ነጋ፣ አቶ አንዱ አለም አራጌና አቶ ክንፈ ሚካኤል ደበበ ከእስር እንዲፈቱ እንዲፈርሙበት የቀረበላቸው የይቅርታ ቅጽ የግንቦት ሰባት አባል ነን እንዲሉ የሚጠይቅ መሆኑን ለቤተሰቦቻቸው ገለጹ። የግንቦት ሰባት አባል ነበርኩ ብላችሁ ፈርሙ የሚል ቅድመ ሁኔታ ቀርቦላችኋል። መናገር የምችለ አሁን ስለ እስክንድር ነው። እስክንድር የግንቦት ሰባት አባል አልነበርኩም፣ ያልሆንኩበትን ፎርም ልፈርም አልችልም ብሎ ሳይስማሙ እንደተመለሰ ለማወቅ ችያለሁ። ሦስታችንም አንድ አይነት ድምፅ ነው። ይቅርታ አልጠይቅም። መንግስት እኛን ይቅርታ ጠይቀ የሚገባልፍ ከህዝቡ ጎንናል። ህዝቡ ይቅርታ እንደጠየቀው እኛ ይቅርታ ሊጠይቀን ይል የሚል መብት ላይ የሰጧቸው እነሱ የእስክንድር ነጋ ባለቤት ሰርካለም ፋሲልና የአቶ አንዷለም አራጌ እህት ፋንቱ አራጌን ድምጽ ነው የሰማችሁት። ዝርዝሩም በእለቱ አብይ ርዕስ እናቀርባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጋዜጠኛ እስክንድር ነጋ አቶ አንዱዓለም አራጌና አቶ ክንፈ ሚካኤል ደበበ በቅጽል ስም አበበ ቀስቶ ከእስር ለመፈታት የግንቦት ሰባት አባል መሆናቸውን አምነው የይቅርታ ፎርም ላይ እንዲፈርሙ መጠየቃቸውን ቀደም ሲል እንደገለጽ ነው ለቤተሰቦቻቸው ገልጸዋል። ቤተሰቦቻቸው ለአሜሪካ ድምፅ እንደተናገሩት እስረኞቹ የግንቦት ሰባት አባል ሳንሆን እንዴት ብለን ነው የምንፈርመው? መንግስት ይቅርታ ሊጠይቀን ሲገባስ እንዴት ይቅርታ እንጠይቃለን? የሚል መልስ ሰጥተው ፎርሙ ላይ ለመፈረም ፈቃደኛ ሳይሆኑ ቀርተዋል። በአብይ ርዕስ ዝርዝሩን እናቀርባለን። የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ድርጅት አይኦኤም ዛሬ አርብ በሰጠው መግለጫ 25 ኢትዮጵያውያን ፍልሰተኞች ከየመን አጠገብ ባለ ባህር ላይ እንደተጣሉ አመልክቷል። የድርጅቱ ቃል አቀባይ ጆል ዊልማን፣ ይቅርታ ጆል ሚልማን እንደገለጹት ከሆነ በባህር ዳርቻው የተጣሉት መንገደኞች 65 ኢትዮጵያውያን ወንዶችና ሴቶችን ይዘው ባለፉት 24 ሰዓታት ውስጥ ወደ የመኗ ሻቡዋ ግዛት ያመሩ ከነበሩት አራት ጀልባዎች መካከል በአንደኛው ውስጥ የነበሩ ናቸው። ዘገባውን አዲሱ አበባ ያቀርበዋል። ስለ ሁኔታው እንዲገልጹልን ወደ ስዊዘርላንድ ደውለን ቃል አቀባዩን ጆዌል ሚልማንን ጠይቀናል በአራት ጀልባዎች ሆነው እንደመጡ እና ከአንዱ ውስጥ ብቻ ሀያ አምስት መጥፋታቸውን ነው የምናውቀው ከዚህ ሌላ ዝርዝር መረጃ ገና አላገኘንም ለመሆኑ ኬት ኬት ነው የተነሱት ሚስተር ሚልማን በፆታ ረገድስ ስንት ህጻናት ስንት ወንዶችና ስንት ሴቶች ነበሩ? ሶ ብዙም የምናውቀው ነገር የለም። ሀያ አምስቱ ኢትዮጵያውያን ግን ከሶማሊያዋ ቦሳሶ የተነሱ ይመስለናል። ህፃናት የሉም። አብዛኞቹ ደግሞ ወንዶች ሲሆኑ ሴቶች ዘጠና ስድስት ነበሩ። ምንም እንኳ የመን ውስጥ ያለው የጸጥታ ሁኔታ አስቸጋሪ ቢሆንም አገሪቱ አሁንም የፍልሰተኞች መሸጋገሪያና መተላለፊያ መሆኗ አልቀረም። ይህን መሰል አጋጣሚዎች ደግሞ ተደጋግመው እንደሚሰሙ እናውቃለን ብለዋል ቃል አቀባዩ። ለመሆኑ እነዚህን የጠፉ ኢትዮጵያውያን ለማግኘት አይኦኤም ማለትም ዓለም አቀፉ የፍልሰተኞች ድርጅት ምን ጥረት ያደርጋል ለቃል አቀባዩ በመጨረሻ ያቀረብነው ጥያቄ ነው። በአሁኑ ወቅት በስፍራው ማንም የለም፣ ግን በአካባቢው ከሚገኙና አብረውን ከሚሰሩ የሰብአዊ እርዳታ ድርጅቶች ጋር ለመገናኘት እየሞከርን ነው። ዛሬ አርብ የሳምንቱ መጨረሻ ስለሆነ ሰው ለማግኘት ያስቸግራል። ባለፈው ዓመት ብዙዎቹ ከጅቡቲ የተሳፈሩ ሆነው ሰማንያ ሰባት ሺህ ፍልሰተኞች ናቸው የመን የገቡት ብለዋል። ብዙዎቹ የተሻለ ህይወት ለመኖር ወደሚያቅዱበት አገር መድረስ እንጂ የመን ውስጥ የመቆየት ፍላጎት እንደሌላቸውም ይታወቃል ብለውናል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የ2018 የክረምት ኦሊምፒክስ ውድድር ፒዮንግ ቻንግ ደቡብ ኮሪያ ላይ ዛሬ ተከፍቷል። የስፖርቱ አፍቃሪዎች እጅግ ከባድ የሆነው ቅዝቃዜ ሳይበግራቸው በኦሊምፒክ ስቴዲየሙ ተገኝተው የመክፈቻ ስነ ስርዓቱን የርችት የአንጸባራቂ መብራቶችና የአትሌቶች ሰልፍ ትዕይንት ተመልክተዋል። የዘንድሮ የክረምት ኦሊምፒክስ ብዙ ትዕይንት የሚታይበት ሲሆን ከሁሉም ገኖ ይታያል የተባለው ግን የሰሜንና ደቡብ ኮሪያዎች ሕብረት እንደሆነ ነው የሚስተዋለው። ከጥቂት ሳምንታት በፊት በኒውክሌር ጦርነት ሲዛዛቱ የነበሩት ሁለቱ ጎረቤት ሀገሮች በሴቶች የበረዶ ላይ የገና ጨዋታ ሀኪ በአንድ ቡድን ሆነው ሊወዳደሩ ተስማምተዋል። ዛሬ የሰሜን ኮሪያና የደቡብ ኮሪያ አትሌቶች ሰማያዊና ነ የኮሪያ አንድነት ሰንደቅ ዓላማ እያውለበለቡ አብረው በስቴዲየሙ በሰልፍ አልፈዋል። የዩናይትድ ስቴትስ የአትሌቶች ቡድን ደግሞ ሰንደቅ ዓላማዋን ይዞ በሚመራው አትሌት ምርጫ ጉዳይ ከወዲሁ ውዝግብ አግኝቶት ነበር። ኤሪን ሃምሊን እና ፈጣን የበረዶ ተንሸራታች ሻኒ ዴቪስ ለዚህ ክብር ለመብቃት ሊመረጡ ሁለቱም እኩል ድምጽ አግኝተው የነበረ ሲሆን በኋላ ግን ከሳንቲም ወርውሮ ከዘውድና ከጎፈር መለየት ወይም ኮይንቶስ በሚሉት ሰንደቅ ዓላማ ይዞ የመምራቱ እድል ለሀምሊን ተሰጠ። ኢሪን ለዚህ እድል በመብቃቷ ደስታዋን ገልጻለች። ዴቪስ ግን ሂደቱ ፍትሐዊ አይደለም ሲል ቅሬታውን አሰምቷል። እዚያው ደቡብ ኮሪያ ውስጥ ዛሬ አርብ በተከፈተው የፒዮንግቻንግ የክረምት ኦሊምፒክ ጨዋታዎች መክፈቻ ስነ ሥርዓት ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ፣ የአስተናጋጇ የደቡብ ኮሪያ መሪና የሰሜን ኮሪያ መልእክተኞች በአንድ የክብር ትሪቢዩን ተቀምጠዋል። ሆኖም የዩናይትድ ስቴትሱ ምክትል ፕሬዚደንት ፔንስ ከሰሜን ኮሪያው መልእክተኛ ጋር ከመነጋገር ሆን ብለው ተቆጥበዋል። ምክትል ፕሬዚደንት ፔንስ እና ባለቤታቸው ካረን ባለቀይ ሰማያዊና ነጭ ቀለሙን የዩናይትድ ስቴትስ ቡድን የክረምት ጃኬት ለብሰው ከደቡብ ኮሪያ ፕሬዚደንት ሙን ጄን ኢንጎን ከጃፓን ጠቅላይ ሚኒስትር ሺንዞ አቤ ጋር በአንድ መደዳ ተቀምጠዋል። የሰሜን ኮሪያ ተወካዮች ኪም ዮንግ ናም ና ኪም ዮ ጆንግ ደግሞ በዚያው የክብር ትሪቡን ሆኖ ከነሱ ሁለት መደዳ ወደ ኋላ ባለው ስፍራ ላይ ተቀምጠዋል። ኪም ዮን ጆንግ የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ሲሆኑ ዋና አማካሪያቸውም ናቸው። የኮሪያ ጦርነት በአውሮፓውያኑ የዘመን አቆጣጠር በ1953 ዓ ም ካበቃ ወዲህ ደቡብ ኮሪያን የጎበኙ የመጀመሪያ የገዢው ቤተሰብ አባል ናቸው። ሚስ ኪም ጆንግ ኪም ዮን ጆንግ የዩናይትድ ስቴትስ ምክትል ፕሬዚደንት ፔንስ ጽህፈት ቤት ባወጣው መግለጫ ፔንስና የፒዮንግያንግ ባለሥልጣናት አንዳችም ቃል አልተለዋወጡም። ከኦሊምፒክስ ዜና ሳንወጣ የአፍሪካ ሀገሮች በዚህ ውድድር ላይ ስምንት አትሌቶችን አሰልፈዋል። ዘንድሮ ናይጄሪያ የሴቶች የበረዶ የገበቴ ቅምጥ ሸርተቴ ቡድን ለመጀመሪያ ጊዜ አሰልፋለች። በረዶው ላይ በሰዓት 150 ኪሎ ሜትር ፍጥነት ሽው ብለው የሚነጉዱ ናቸው። በዘንድሮ ውድድር ታሪክ የሚሰሩ ሌሎችም የትውልድ መሰረታቸው አፍሪካ የሆኑ አትሌቶች ቀርበዋል። አክዋሲ ፍሪምፖንግ ከጋና ስትሆን በትንሽ የመንሸራተቻ በረዶ ላይ መንሸራተት። ሲሜዲሌ አዴግቦ ደግሞ ከናይጄሪያ የመጀመሪያ ሆና የዚሁ ዘርፍ ሴት ተወዳዳሪ ሆና ቀርባለች። ካናዳ ከሚኖሩ ኤርትራውያን የተወለደው ሻነን አቤዳን ደግሞ ኤርትራን ወክሎ ለመጀመሪያ ጊዜ የበረዶ መንሸራተት ስፖርት ተወዳዳሪ ሆኖ ቀርቧል። ጋና ተወላጇ ማሚ ቢኒ የዩናይትድ ስቴትስ ፈጣን ስኬቲንግ ቡድን ውስጥ ተሰልፋለች። ዩናይትድ ስቴትስ ባለፈው ረቡዕ ማታና ሐሙስ ማለዳ ላይ በምስራቃዊ ሶሪያ በመንግስት ደጋፊ ወታደሮች ላይ የአየር ድብደባ ያካሄደችው ራሷን ለመከላከል ስትል ነው ብለዋል የአሜሪካ ባለሥልጣኖች። የአየር ድብደባው እየተካሄደው የሶሪያ መንግስትና ደጋፊዎቻቸው በሶሪያ ዴሞክራሲያዊ ኃይልና በምስራቅ ዴር ኤልዙር ክፍለ ሀገሮች ውስጥ ባሉት አሜሪካውያን አማካሪዎች ላይ አደጋ በመደቀናቸው ነው ሲሉ አንድ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለሥልጣን ዛሬ ተናግረዋል። የአሜሪካ ድምፅ ዘጋቢ ዝላቲትሳ ሆክ በተለያዩ የሶሪያ ግንባሮች ውጊያ በማገርሸቱ ለሰባት ዓመታት ያህል የዘለቀው ጦርነት መፍትሄ ማግኘት ተስፋ ያለን እንደማይመስል ባጠናቀረችው ዘገባ ገልጻለች። አዳነች ፍስሐዬ ተጨማሪ ይዛለች። ዩናይትድ ስቴትስ ሶሪያ ውስጥ አሸባሪ ቡድኖችን በመዋጋት ላይ ላሉት የሶሪያ ዴሞክራሲያዊ ኃይሎች ወታደራዊ እርዳታ ታቀርባለች። የሶሪያ መንግስት ደግሞ በሩሲያ እየተረዳ ተቃዋሚ ኃይሎች የሚቆጣጠሩትን ግዛት ለማስመለስ ውጊያ እያካሄደ ነው። ዩናይትድ ስቴትስ አደጋ ካልተደቀነባት በስተቀር በውጊያው አትሳተፍም ይላሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖረት We will use force if our troops are threatened, and that was clearly the case. Haili men te kamo o adega siddega no. Yehano? Yehno. Yesoria men siddega fi hailoj ba Amerika be mimer rau temretina ba akaviu ashe barioj chun be miguwa gut hailoj lai ba kabad masare batangkoj na baro ke tamta ye United States hima minister tulantamu stenagual. ብዙ ሰዎችን መግደሉ ለተገለጸው የአየር ድብደባ ሩሲያ የቁጣ ምላሽ ሰጥታለች። የተባበሩት መንግስታት ድርጅት የሩሲያ አምባሳደር ቫሲሊ ኔ ቤንዚያ ሁልጊዜም ቢሆን ዓለም አቀፍ አሸባሪዎችን እየተዋጋንን ይላሉ። የምናየው ግን ከዚያ ርቆ ሲሄድ ነው። በሶሪያ ምድር ላይ ሆነው በሐቅ ዓለም አቀፍ አሸባሪዎችን ከሚዋጉት ጋር ፍጥጫ ውስጥ መግባት ወንጀል ነው። ይሁንና የሩሲያም ሆኑ የሶሪያ ወታደራዊ ሰራዊቶች በጥምረት ኃይሎች ላይ ጥቃት እንደማይከፍቱ ሩሲያ ማረጋገጧን የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ገልጸዋል። የጥምረት ኃይሎቹ ሶሪያ ባሉት የመንግስት ደጋፊ ወታደሮች ላይ የአየር ድብደባ ማካሄዳቸው በሀገሪቱ ባሉት የተለያዩ ተዋጊ ኃይሎች መካከል ግጭቶችን አቀጣጥሏል። መንግሥት በተቃዋሚዎች ቁጥጥር ስር በሚገኘው ደማስቆ አጠገብ ባለው ምስራቅ ጎታ ክልል ላይ በሚያካሂደው የከባድ መሳሪያ ተኩስ በያዝነው ሳምንት በሁለት መቶ የሚገመቱ ሲቪሎች ተገድለዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ምክር ቤት አጽድቆ የላከውን ግዙፍ የበጀት ህግ ፈርመዋል። በዚህም እሳቸው ስለፈረሙ ለአጭር ጊዜ የተዘጋው የመንግስት መስሪያ ቤቶች ተዘግተው የነበሩት የመንግስት መስሪያ ቤቶች ተከፍተው የስራ ሂደቱ ቀጥሏል። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይኖረናል። ለምሽቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 2 2010 ዓ ም ምሽት ፕሮግራም ነው። ለጥያቄው መልስ ኦፒዶ መስቀለኛ መንገድ ላይ ነው። ጥሩ ሰጥታችኋል። ለማም እንደዚህ ማድረግ ችሏል የሚለውንም ለመናገር ስላልፈለግ፣ ምንም ነገር ደግሞ መስራት አልቻላችሁም፣ አትችሉም ያው የድሮ ኦፒዶዎች ናችሁ ለማለት ደግሞ አልፈለግኩ። ስለዚህ በኦፒዶ ደረጃ እንዳሁም እንደተቀበልኩ ሊቆጠር ይችላል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር ምረራ ጉዲና ለጥያቄዎቻችሁ መልስ ሰጥተዋል። በምሽቱ ዝግጅታችን ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርስት ጋዜጠኛ እስክንድር ነጋ፣ አቶ አንዱ ዓለም አራጌና አቶ ክንፈ ሚካኤል ደበበ አበበ ቀስቶ ከእስር ለመፈታት የግንቦት ሰባት አባል መሆናቸውን አምነው የይቅርታ ቅጽ ላይ እንዲፈርሙ መጠየቃቸውን ለቤተሰቦቻቸው ገለጹ። ቤተሰቦቻቸው ለአሜሪካ ድምፅ እንደተናገሩት እስረኞቹ የግንቦት ሰባት አባል ሳንሆን እንዴት ነን ብለን እንፈርማለን? መንግሥት ይቅርታ ሊጠይቀን ሲገባስ እንዴት ይቅርታ እንጠይቃለን? የሚል መልስ ሰጥተው ቅጹ ላይ ለመፈረም ፈቃደኛ ሳይሆኑ ቀርተዋል። ቤተሰቦቻቸውን ያነጋገረችው ጽዮን ግርማ ተጨማሪ ይዛለች። ጋዜጠኛ እስክንድር ነጋና አቶ አንዱ ዓለም አራጌን ጨምሮ 746 እስረኞች በይቅርታና ክሳቸው ተቋርጦ እንዲለቀቁ መወሰኑን በትላንትናው ዕለት የሀገር ውስጥ መገናኛ ብዙኃን ጠቅላይ አቃቤ ሕጉን ጠቅሰው ከዘገቡ በኋላ ዜናው በሁሉም መንገድ ሲሰራጭ ቆይቷል። ትላንት ይህን ዜና መስማታቸው እንዳስደሰታቸው ለአሜሪካ ድምፅ ገልጸው የነበሩ የእስረኞቹ ቤተሰቦች በዛሬው ዕለት ሊጠይቋቸው ሲሄዱ ከእስር ለመፈታት ቅድመ ሁኔታ እንደቀረበላቸው እንደነገሯቸው ለአሜሪካ ድምፅ ተናግረዋል። የጋዜጠኛ እስክንድር ነጋ ባለቤት ሰርካለም ፋሲል የምትገኘው እዚህ ዩናይትድ ስቴትስ ውስጥ ሲሆን በዛሬው ዕለት ሊጠይቁት ከሄዱት ቤተሰቦቿ ደስታዋን የሚቀይር የትላንቱን ተቃራኒ ዜና መስማቷን ትናገራለች። ዛሬ እስክንድርን ለመጠየቅ ወደ እሱ ያመሩ ቤተሰቦቻችን እንደገለጹልን ከሆነ እስክንድርን ጨምሮ አንዱ አለምም ሌሎችም ተጠርተው ነበር። በቢሮ አካባቢ የቀረበላቸው ነገር ፎርም እንዲሞሉ ነው። ያ ፎርም ደግሞ የግንቦት ሰባት አባል ነበርኩ ብላችሁ ፈርሙ የሚል ቅድመ ሁኔታ ቀርቦላችኋል። መናገር የምችለው አሁን ስለ እስክንድር ነው። እስክንድር የግንቦት ሰባት አባል አልነበርኩም ያልሆንኩበትን ፎርም ልፈርም አልችልም ብሎ ሳይስማሙ እንደተመለሰ ለማወቅ ችያለሁ። ሰርካለም ፋሲል አያይዛ አንድ ሰው ያልሆነውን እንደሆነ አድርጎ እንዲፈርም በቅድመ ሁኔታ ማስቀመጥ እጅግ የሚያሳዝን ጉዳይ ነው ትላለች። እስክንድር የግንቦት ሰባት ድርጅት አባል አይደለም። እስክንድር ጋዜጠኛ ነው። ሲከሱት የግንቦት ሰባት አባል ነህ ብለው ቢከሱትም በፍርድ ቤት ያቀረቡበት መረጃ ግን የግንቦት ሰባት አባልነቱን የሚያመላክት ሳይሆን የጻፈውን ጽሁፍ ነበር እንደ ማስረጃ ሲቀርብበት የነበረው። እስክንድር አሁንም ቢሆን ጋዜጠኛ እንጂ የማንም የፖለቲካ ድርጅት ፓርቲ አባል አይደለም። ይህንንም እሱም ሆነ ማናችንም የምንቀበለው ነገር አይደለም። መንግስት ቃሉን አክብሮ እስረኛ ፈታለው ብሏል። መፍታት ከፈለገ ያለምን ግን ቅድመ ሁኔታ ሊፈታ ይገባዋል እንጂ ውጣ ብለው እንዳይወጣ አድርገው የሚለውን ጨዋታ መጫወት። እኔ ዛሬ በጣም ነው ያመመኝ፣ እውነት ለመናገር አንደኛ፣ ስማቸውን በአደባባይ ጠርቶ የእስክንድር ስም ተጠርቶ ይፈታል ሲባል መንግስት አንድ መደምደሚያ ላይ ሳይደርስ ስሙን በአደባባይ ሊጠራ አይችልም የሚል እምነት ነበረኝ። ምክንያቱም የተስማሙበት ነገር ሳይኖር በየሚዲያው ላይ እስክንድር ነጋና አንዱዓለም አራጌን ጨምሮ ይለቀቃሉ የሚል መደምደሚያ ላይ ይደርሳል አላልኩም ነበር። ዛሬ አቶ አንዷለም አራጌን ለማነጋገር እስር ቤት እንደሄደች የገለጸችልን እህቱ ፋንቱ አራጌም ከወንድሟ ተመሳሳይ ምላሽ ማግኘቷን ገልጻልናለች። ፈጠሩን ባለ ምንድና የይቅርታ ፊርማ ተርሙ ይቅርታ ብለናል ብላችኋሉን? ያው ሶስታችንም አንድ አይነት ድምፅ ነው ይቅርታ ንጠይቅም። መንግስት እኛን ይቅርታ ሊጠይቀን ይገባል። ከህዝቡ ጎን ነን። ህዝቡን ይቅርታ እንደጠየቀው እኛን ይቅርታ ሊጠይቀን የሚል መልስ የሰጧቸው እነሱ ምንም አላሉም። እኛም የተለየ መልስ ምክንያቱም ውስጥ ያሉት ዋናዎች ስላልሆኑ የተለየ ነገር መከራከር አልፈልግም። ሪሶርታችንም አንድ አይነት መልስ ሰጣቸው። ምንም አላሉንም፣ ዝም አሉን። ያለው የአቶ አንዱ አለም አራጌ ባለቤት ዶክተር ሰላም አስቻለው በትላንትና ዕለት ስናነጋግራት ዜናውን አላዳመጥኩም። ሰዎች ናቸው ደውሎ የነገሩኝ፣ ስሙ ተጠርቷል ብለው በደንብ አስረግጠው ነው የነገሩኝ። እኔ ግን ከሰማው በኋላ ወይም ካየው በኋላ ነው የማረጋግጠው የሚል ምላሽ ሰታን ነበር። ዛሬ ማምሻውን ደውዬላት እርሷ እስር ቤት ባለመሄዷ መረጃውን ከእህቱ እንዳገኘች ትናገራለች። ተስፋ አድርጌ ነበር ነገሮች ይሆናሉ የሚል እኔ አንዱ አለምሆኝ መናገር አልችልም። ደስ በጎዳ ቤተሰብ የልጆች እናቶኝ ነው ምነግሮች በቃ በጣም ውስጤ ጥሩ ስሜት አይደለም እየተሰማኝ ያለው አሁን። ከእስክንድር ነጋና አንዱአለም አራጌ ጋር አብሮ በአንድ ቢሮ ውስጥ እንደተነገረው የተገለጸው የመላው ኢትዮጵያ ዴሞክራሲያዊ ፓርቲ መኢአድ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ እንደሆነ ታውቋል። አቶ ክንፈ ሚካኤል በሽብር ወንጀል ተከሶ 25 ዓመት ከተፈረደበት በኋላ በይግባኝ ወደ 16 ዓመት ዝቅ የተደረገለት ፍርደኛ ነው። ጋዜጠኛ እስክንድር ነጋና የቀድሞ የአንድነት ለዴሞክራሲና ፍትህ ፓርቲ ምክትል ፕሬዚዳንት አቶ አንዱአለም አራጌ መስከረም ሶስት ቀን 2004 ዓ.ም መታሰራቸው የሚታወስ ሲሆን ጋዜጠኛ እስክንድር 18 ዓመት አቶ አንዱ አለም አራጌ ደግሞ እድሜ ልክ ስርዓት እንደተፈረደባቸው ይታወሳል። አለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ቀንድ ተከራካሪውን አንጀላ ኩንታልን ጠቅሶ ዛሬ ባወጣው መግለጫ የኢትዮጵያ መንግስት ያለምንም ቅድመ ሁኔታ ጋዜጠኛ እስክንድር ነጋን ሊፈታ ይገባል ብሏል። ጠቅላይ አቃቤ ሕግ በትላንትናው ዕለት ለሀገር ውስጥ መገናኛ ብዙሀን በሰጠው መረጃ የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋ ማቋረጥ እንደሚያደርግ በወሰነው መሰረት የተከናወነ እንደሆነ አስታውቆ ነበር። ከዚህ ውሳኔ በኋላ ታዋቂውን ፖለቲከኛ ዶክተር መራራን ጨምሮ የተወሰኑ እስረኞች መፈታታቸው የሚታወስ ሲሆን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ ተሟጋቾችና አለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ቁጥራቸው በውል የማይታወቅ የህሊናና የፖለቲካ እስረኞች መኖራቸውን በመግለጽ ሁሉም እንዲፈቱ ሲወተውቱ እንደነበር መዘገባችን ይታወሳል። የዛሬውን የእነ እስክንድር ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር ሕዝብ ግንኙነት ምክትል ኃላፊ አቶ አዲሱ ጴጥሮስ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ባለመነሳቱ ግን ምላሻቸውን ማካተት አልቻልኩም። ምላሻቸውን እንዳገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁኝ። ጽዮን ለዘገባው። በሌላ ዜና በይቅርታ እንዲፈቱ የተወሰነላቸው አራት መቶ አስራ ሰባት ታራሚዎች ዝርዝር ለውሳኔ ወደ ሀገሪቱ ርዕሰ ብሔር መላኩን የፌዴራል ጠቅላይ አቃቢ ሕግ ምንጮች ገልጸዋል። ክሳቸው በሂደት ላይ ያለ ሌሎች 329 ሰዎችም እንዲፈቱ መወሰኑ ተገልጿል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የይቅርታው ደብዳቤ ከፕሬዚደንቱ ጽሕፈት ቤት ለማረሚያ ቤት አለመላኩን ከምንጮች አረጋግጫለሁ፣ ይላል ተከታዩ የእስክንድር ፍሬው ዘገባ ከአዲስ አበባ የፌዴራል ጠቅላይ አቃቤ ሕግ ምንጮች ለአሜሪካ ድምፅ እንዳስረዱት ሰሞኑን እንደሚፈቱ የሚጠበቀው 746 ታራሚዎች ናቸው። ከእነዚህ መካከል ተፈርዶባቸው በእስር ላይ የሚገኙ 417 ታራሚዎች የሚፈቱት በይቅርታ ነው። ምንጮቹ እንዳሉት የይቅርታ ቦርዱ ሰሞኑን ባደረገው ስብሰባ እነዚህ ታራሚዎች እንዲፈቱ ወስኗል። ውሳኔውም ወደ ፕሬዝዳንት ዶክተር ሙላቱ ተሾመ ተልኳል። ይቅርታው ተግባራዊ የሚደረገው የሀገሪቱ ርዕሰ ብሔር ሲያጸድቁት ነው። እስከ ዛሬ እኩለ ቀን ድረስ ግን የይቅርታው ውሳኔ ተፈርሞ ወደ ማረሚያ ቤቶች አለመላኩን እነዚሁ ምንጮች አረጋግጠዋል። በይቅርታ ከሚፈቱ ታራሚዎች መካከል 298ቱ በፌዴራል ማረሚያ ቤቶች የሚገኙ መሆናቸውን ጠቅላይ ዋና አቃቢ ህግን የጠቀሱ የአገር ውስጥ የመገናኛ ብዙሃን ዘግበዋል ይቅርታ እንዲደረግላቸው በቦርዱ ከተወሰነላቸው 417 አሳሪዎች መካከል ከኦነግ ግንቦት ሰባት አልሸባብ ጋህነንና ሲአን ጋር በተያያዘ እንደዚሁም ከሃይማኖት አክራሪነትና ሁከትና በጥብጥ ጋር በተያያዘ የተፈረደባቸው ይገኙባቸዋል ብለዋል የመንግስት የመገናኛ ብዙሃን እንደሚፈቱ ከተወሰነላቸው መካከል የቀድሞው የአንድነት ፓርቲ አመራር አባል አቶ አንዱዓለም አራጌ እና ጋዜጠኛ እስክንድር ነጋ እንደሚገኙባቸውም ጠቁመዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አንዱዓለም አራጌ እድሜ ይፍታህ፣ ጋዜጠኛው እስክንድር ነጋ ደግሞ 18 ዓመት ተፈርዶባቸው ነው በሆኔ ቤት የሚገኙት። ዓለም አቀፍ የሰብአዊ መብት ድርጅቶችና የሙያ ማህበራት እነዚህ ኢትዮጵያውያን ይፈቱ ዘንድ ተደጋጋሚ ጥሪ ሲያደርጉ ቆይተዋል። 417ቱ ሰዎች የሚፈቱት የይቅርታ ደብዳቤው ከፕሬዝዳንቱ ጽህፈት ቤት ወደ ማረሚያ ቤቶች ከተላከ እንደዚሁም የተሃድሶ ስልጠና ከወሰዱ በኋላ እንደሆነም ተገልጿል። የይቅርታ ደብዳቤው ምን ይዘት እንዳለውና ሂደቱ መቼ እንደሚጠናቀቅ ግን በመንግስት የተሰጠ መረጃ የለም። ከፌዴራል ጠቅላይ ዋና አቃቤ ሕግ መረጃ ካገኘሁ በሌላ ዘገባ እመለስበታለሁ። ክሳቸው በሂደት ላይ ያለና ያልተፈረደባቸው 329 ታራሚዎችም በዚህ ዙር ከሚፈቱት መካከል ናቸው። የነዚህ ታሳሪዎች ክስ እንዲቋረጥ መወሰኑን የተጠቆመው በይቅርታና ክሳቸው ተቋርጦ ሰሞኑን እንደሚፈቱ የሚጠበቁት በድምሩ 746 ታራሚዎች ናቸው። የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ ያካሄደውን የ17 ቀናት ስብሰባ ተከትሎ በመጀመሪያው ዙር 528 ታሳሪዎች መፈታታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግዙፍ የመንግስት በጀት ወጪ የያዘውን ህግ ዛሬ ፈርመዋል። በዚህም እርምጃቸው ለሁለ ሁለት አመታት የሚቆይ የበጀት ስምምነት ነው። ለአጭር ጊዜ ተዘግተው የነበሩት የመንግስት መስሪያ ቤቶች እንዲከፈቱ ተደርጓል። በምክር ቤቱ የአሜሪካ ድምጽ ዘጋቢ ካትሪን ጊብሰን ያጠናቀረችው ሪፖርት ፍልሰተኞችን አስመልክቶ በምክር ቤቱ ከባድ የፖለቲካ ሰጥ አገባ እንደሚኖር ይጠቁማል። ሰሎሞን ክፍሌ ዘገባውን ይዟል። እነዚህ አንድ ሚሊዮን ስምንት መቶ ሺህ የሚሆኑ በህጻንነታቸው ከወላጆቻቸው ጋር የመጡ ፍልሰተኞች ጉዳይ የመንግስቱ በጀት ጥያቄ አንዴ ስምምነት ከተደረሰበት በኋላ መፍትሄ ያገኛል የሚል ተስፋ ለረጅም ጊዜ ይዘው ቢቆዩም አሁን ያ ተስፋቸው መሟጠጡ አሳዝኗቸዋል። በርኒስ ዳቪላ አንደኛዋ ፍልሰተኛ ናት። ጥሪያችንን የምናቀርብላቸው ያን በተመለከተ ነው። ለዚህም ነው ይኸው በመቶዎች የምንሆን ወጥተን ለህዝቡ ድምፅ የምናሰማው ምክንያቱም ከዚህ በኋላ ወደ ኋላ ማለት አንችልም። ማንኛችንም ሌላ አማራጭ የለንም። ከነዚህ አንድ ነጥብ ስምንት ሚሊዮን ህልመኛ ፍልሰተኞች ሰባት መቶ ሺህ የሚሆኑት የተሰጣቸውን ህጋዊ ሰነድ በቀጣዩ መጋቢት ወር ላይ ሊነጠቁ ይችላሉ። ከዚያ በኋላ ጥበቃ አይደረግላቸውም። የዲሞክራቶቹ የእስካሁን ጥረትም የእነዚህም ፍልሰተኞች ጉዳይ ሪፐብሊካኑ ካቀረቡት የበጀት ጥያቄ ጋር በማያያዝ ለሕፃናቱ ችግር መፍትሄ ከሰጣችሁ እኛም የእናንተን ጥያቄ እናስተናግዳለን የሚል ነበር። ሆኖም ሁለቱም ወገኖች የተደራደሩት ለሁለት ዓመት በሚዘልቅ በጀት ስምምነት ላይ ነው። ቻክ ሹመር በሴኔቱ የሕዳጣኑ ፓርቲ መሪ ናቸው። ስለ ተደረሰው ስምምነት ይናገራሉ። ጥሩ ስምምነት ነው። አጣብቅኙን ወደፊት ሰብረን መውጣት እንደምንችል ጠንካራ ምልክት ነው። የዚህን አካል ሥራ አስቸጋሪ አድርጎበት የቆየው ጉዳይ ነው። ለሀገሪቱ ጥሩ ስራ በጋራ መስራት እንደምንችልም ያሳየ ስምምነት ነው። ዲሞክራቶቹ ለወጣት ህልመኛ ፍልሰተኞች ችግር የመጨረሻ መፍትሄ ማስገኘት ባይችሉም ሕጉ የመጻኢ ዕድላቸውን ጎዳና ያጠራ ይመስላል። በሴኔቱ የብዙሃኑ መሪ ሚች ማኮነል በዚህ አባባል ይስማማሉ። ይህ ህግ ሙሉ በሙሉ ከግድፈት የነጻ ነው ብሎ የሚያምን ዲሞክራትም ሆነ ሪፐብሊካን ሴናተር እንደሌለ እርግጠኛ ነኝ። በተጨማሪ አሁን ያገኘ ነው እድል ጦር ሰራዊታችንን እንደገና ለመገንባትና አሜሪካውያንን በቀጥታ በሚመለከቱ ጉዳዮች ላይ እድገት የምናሳይበት በመሆኑም እርግጠኛ ነኝ። የብዙሃኑ ፓርቲ መሪ ሴናተር ሚች ማኮነል ለዲሞክራቶቹ በገቡት ቃል መሰረት የምክር ቤቱ ቀጣይ የክርክር አጀንዳ ኢሚግሬሽን ይሆናል። ክርክሮቹ የሚያተኩሩትም በፕሬዚደንት ዶናልድ ትራምፕ የቀረበው የድንበር ሴኩሪቲን ጨምሮ አንድ ነጥብ ስምንት ሚሊዮን ፍልሰተኞች የዜግነት መብት ሊያገኙ የሚችሉበት መንገድና አጨቃጫቂዎቹን የቪዛ ሎተሪ እና ቤተሰቦችን የማገናኘት መርሃ ግብሮችን ለማብቃት በቀረቡ እቅዶች ላይ ይሆናል ተብሏል። ራጅ ሻ የዋይት ሀውስ ቤተ መንግስት ቃል አቀባይ ያስረዳሉ። ፕሬዚዳንቱ ባቀረቡት አጠቃላይ የኢሚግሬሽን ማሻሻያ እቅድ ላይ የኮንግረሱ እርምጃ ይወስዳል ብለን ሙሉ በሙሉ እንጠብቃለን። ነገር ግን በሴኔቱ የሚያልፍ ማንኛውም ሕግ እንደገና በእንደራሴዎቹ ምክር ቤት ሀ ብሎ ነው የሚጀመረው። የዴሞክራቲክ ፓርቲው መሪ ናንሲ ፔሎሲ ከትናንት በስቲያ ረቡ ለስምንት ሰዓታት በቀጥታ ያለማቋረጥ ንግግር ባሰሙበት ምክር ቤት ማለት ነው። አፈ ጉባኤ ራያን በረቂቅ ህጉ ላይ ድምፅ እንዲሰጥበት ያደርጋሉ የሚል ተስፋ አለን። አፈ ጉባኤ ፖል ራያን ይመልሳሉ። ዳካ የጋረጠውን እንቅፋት ለማስወገድ በሁለቱም ፓርቲዎች በኩል ሀቀኛ ቁርጠኝነት እንዳለ አውቃለሁ። የመፍትሄ ሀሳቡን ወደ መድረኩ እናቀርባለን አንዴ ፕሬዚዳንቱ ከፈረሙበት በኋላ የዲሞክራቲክ ፓርቲ መሪ ናንሲ ፔሎሲ ግን ቁርጠኞችንን ማለቱ ብቻ በቂ አይሆንም ይላሉ። ለአፈ ጉባኤው የቀረበ ቀላል ጥያቄ ነው። ለምንድን ነው በእንደራሴዎቹ ምክር ቤት ድምጽ እንዲሰጥበት የማይደረገውም? ያ እንዲሆን ግፊቱ የበረታ የመጣ ይመስለኛል። በጀቱን አስመልክቶ አሁን የተደረሰው ስምምነት በምክር ቤቱ በመጪው ሳምንት ከባዱ የኢሚግሬሽን ክርክር ከመጀመሩ በፊት እንደ ጊዜያዊ የእረፍት ጊዜ ተቆጥሯል። ለመጽሔት ክፍለ ጊዜ የተሰናዱት ዘገባዎች ተጠናቀዋል። አሁን ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው። ሳይፎን ፒኤስ አይ ፒኤች ኦኤን ተብሎ ነው የሚጻፈው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና ኤምኤልኬኤምዚኤንኤ መልካም ዜና አት ሳይፎን ትሪ ሶስት ቁጥር ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ኢንስቶል ያድርጉት። ከዚያም ወደ አሻው ሳይት ሄደው ቪኦኤ አምሃሪክ ወይም ቪኦኤ አማርኛን ጨምሮ ያሻውን ከኢንተርኔት ላይ ያገኙ ሳይፎን ከቪኦኤ በነጻ ከምሽቱ ሶስት ሰዓት ተኩል ሊል ጥቂት ሰከንዶች ይቀራሉ። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲውሰር ከብርሃን ኃይሉ ጋር ፋሲል ገበየሁ ነው። ቴክኒሻኑ ቻንግ ነው። የዌብና ማህበራዊ መገናኛ ፕሮዲውሰርዋ አበባየሁ ገበያው ካሳንች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። የምናስተናግዳችሁ ሰሎሞን አባትና ቆንጅት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። ቆንጂት፣ እስቲ ጊዜያችንን እንሻማ። ለጊዜውና የስወደኋላ እናድርገው ማለት ነው አስተያየቶችን። እሺ፣ አሁን የጥያቄው መልስ ፕሮግራም ይቀጥላል። ዛሬ ለጥያቄዎቻችሁ መልስ የሚሰጡት ከአንድ ዓመት በላይ ለሆነ ጊዜ ታስረው የቆዩትና በቅርቡ የተፈቱት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። አዘጋጅና አቅራቢዋ ትዝታ በላቸው ነች። ለጥያቄው ዶክተር መረራ ጉዲና እንኳን ደስ ያሉት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በቅርቡ ከእስር ቤት ተፈተው ለጥያቄው መልስ ላይ ለመቅረብ ፈቃደኛ ስለሆኑ በአድማጮች ስም አመሰግናለሁ። እኔም ለተሰጠኝ ዕድል አመሰግናለን። እሺ በመጀመሪያ የማቀርበው ጥያቄ ባሌ ሱክ የላከልን ነው። ወጣቱ እኔ ከዩኒቨርሲቲ ተማሪነት ውጪ በሕይወቴ ለመጀመሪያ ጊዜ በሰላማዊ ሰልፍ በሚመስል መልኩ ከብዙ ወጣቶች ወይንም ቄሮዎች ጋር በአካል የተገናኘሁት እርስዎን ለመቀበል በተደረገው የአምቦና የግንጪ ዝግጅት ነው የኦሮምኛ ቋንቋ ለማወቄን የረገምኩት ቀንም ሆኖ ይቆጠርልኝና ወደ ጥያቄ ልግባ፣ ይላል ወጣቱ። በቅድሚያ ጊንጪ ላይ በተደረገለት አቀባበል ባደረጉት አጭር ንግግር እንደ ገባኝ ከሆነ አንዲት መልእክት ለቄሮች አስተላልፈው ነበር። አንዳንድ ዘፈኖችን አትስፈኑ የሚል መንፈስ ያለው፣ ምንድነው ዘፈኑ? ይላል ይሄ ወጣት። ምናልባት እውነትም ኦሮምኛ በደንብ ባለመቻሉ የጠየቀው ጥያቄ ሊሆን ይችላል። እኔ ብዙ ጊዜ የኦሮሞ ወጣቶችን የምመክረው አላስፈላጊ ዘፈን አትዝፈኑ፣ አላስፈላጊ ፍርሃት አትፍሩ ነው። ማለት ባላንሳችሁን ጠብቁን። አላስፈላጊ ዘፈን አትዝፈኑ፣ አላስፈላጊ ፍርሃት አትፍሩ። አላስፈላጊ ማለት አንዳንድ ጊዜ ባላንሱን ያልጠበቀ እርምጃዎች መውሰድ ማለት ነው፣ ሊጎዳ የሚችል አካባቢውና ሁኔታውን በደንብ ያላገናዘበ ነገር ውስጥ እንዳይገቡ ነገር ግን በፍራት ደግሞ ተጠምዶ ትግሉን እንዳያኮላሹ ከትግሉ እንዳይሸሹ መምከር ማለት ነው። ያ ነገር ያለው በነገራችን ላይ ያው ቋንቋ ብቻ አይደለም ትግል ወንድማችን ኦሮምኛም ባችል ትግሉን ከመቀጠል ተዘው ከማ ከማድረግ የሚያግደው ነገር ስለሌለ በርካ በልልኝ። ሁለተኛ ጥያቄ አለው። ሸገር ታይምስ ላይ በሰጡት ቃለ ምልልስ ስለ አንዳንዶቹ የኦህዴድ መሪዎች ሲጠየቁ ለማ መገርሳ ፊቱ ኦሮሞ ይመስላል ከዚህ በላይ ግን ምንም ማለት አልፈልግም ብለው ነበር ይላል ይሄው ወጣት በፌስቡክ ጥያቄያቸውን ከላኮች መካከል ነው። እንደዚህ አይደለም። ትዝለኛል የዛሬ አንድ ዓመት ተኩል አካባቢ ለማን ታቋለ ወይ ሲመረጥ እንዴት ነው ብሎ ስለጠየቁኝ ጥያቄ ተማሪ ነበር አውቀዋለሁ ግን ጥሩም ነገር መጥፎም ነገር መናገር ስላልፈለኩኝ ፊቱ ኦሮሞ ይመስላል አልኩኝ። በተለይም የኦፒዶ አካባቢ ያሉ አንዳንድ ኦሮሞ ያልሆኑ ሰዎች በጣም የተከፉ ይመስላል። አንዳንድ ነገር ማዕከላዊ ስናወራም እየተዘጋጀ ተነስተዋል። ምንድን ነው ኦፒዶ መስቀለኛ መንገድ ላይ ነው። ስለዚህ ጥሩ ሰብታችኋል፣ ለማም እንደዚህ ማድረግ ችሏል የሚለውንም ለመናገር ስላልፈለግ፣ ምንም ነገር ደግሞ መስራት አልቻላችሁም አትችሉም ያው የድሮ ኦፒዶ ች ናችሁ የኦሮሞ ህዝብ መብት ለማስከበር አልቻላችሁም። እንደ ድሮው የህዋት አሽከሮች ናችሁ ለማለት ደግሞ አልፈለግኩ። ስለዚህ በወኪሎ ደረጃ እንዳውም እንደተቀበልኩ ሊቆጠር ይችላል። እሱንም ቢሆን ባላንስ ለመጠበቅ ያልኩት ነገር ነው ማለት ነው። ገና የሚታዩ ብዙ ፈተናዎች ስላሏቸው ለማመሆነ ድርጅቱ ያንን ለማመልከት ነው የተመጠነ የተመዘነ መልስ የሰጠውኝ እና እንደ ክፋትም መወሰድ የለበትም ይህንን መስቀለኛ መንገድ ላይ ሆነው እየተፈተኑ ያሉትን የታሪክ ፈተናዎች ሲያልፉ የተሻለ ግምገማ መስጠት ይቻላል። ያንን ካለፉ ተመልሶ ወደኋላ ከወደቁ ደግሞ ያው የወደ ዙሮዋችን ክስ እንመለሳለን። ያንን ባላንስ ለመጠበቅ ብዬ ነው። አመሰግናለሁ። ዶክተር መረራ ስለ ኦፒዲኦ ሌሎችም ጠንከር ያሉ ጥያቄዎች መጥተዋል። ወደ ኋላ እንመለስበታለን። ነገር ግን አቀባበሎ ላይ ሌላ ጥያቄ ላሰማሁት ጤና ስትልኝ የፊዋ አዘጋጆች ዶክተር መረራ በኢትዮጵያ አንድነት እንደሚያምኑ አውቃለሁ። ነገር ግን እርስዎ አምቦ ስቴዲየም ከህዝቡ ጋር ሲገናኙ አንድም የፌዴራል መንግስት ባንዲራ አላየሁም እና ይህ ኢትዮጵያ ሰንደቅ አላማ ያልተወረወለበት ምክንያት ሊገልጹልኝ። አመሰግናለሁ። ባንዲራውን ባንድራውን ይዞ የወጡ ወጣቶች ራሳቸው ብቻ በራሳቸው ፍላጎት ይዞ የወጡት ነው። ይህንም ባንዲራ ያንም ባንዲራ የሚባለው ነገር ውስጥ ለራሴ መግባት አልፈለግኝም። ስለዚህ እንግዲህ ምንድነው በአካባቢው የእኛን የሚመስል ወይሞ ባህል የሚገልጽ አባገዳን የሚመስል ባንዲራ ይዞ በብዛት ወጡ። በተለይም ደግሞ ስርአቱን ያዘጋጁ ሰዎች ብዙ ጊዜ ብዙ ባንዲራዎች ስለሚደባለቁባቸው እና በአንድ የሆነ በሌላ መንገድ ቅዋሜ እየቀረበ ከመንግስት ጋርም ስለሚያዳጃቸው የእኛን ድርጅት ባንድራና የኦሮሞ ባህል የአባገዳ ሻሽ የሚባለው የአባገዳ ባንድራ ይዞ እንዲወጡ እየነገሯቸው ይመስለኛል። እኔንም በብዛት የሁለቱ የእኛ ድርጅትና የአባገዳ ባንድራ ብቻ ነው። ሌሎቹ ባንድራዎች ፈላጊ ጭቅጭቅ ውስጥ እንዳይከታቸው የተጠነቀቁ ለሆነ እንጂ ሌላ ሌላ ክፋት ያለው አይመስለኝም። ሌላ ክፋት ሲሉ ከኢትዮጵያ አንድነት ጥያቄ ጋር አያይዘው ቢገልጹልን፣ እኛ በድርጅታችን መጀመሪያ ሁሉ የዛሬ ሀያ ሁለት ዓመታት አካባቢ ሲፈጠር ከኢትዮጵያ አንድነት ጋር ምንም ጥያቄ የለኝም የለንም። ዋናው የእኛ ጥያቄ የኦሮሞ ህዝብ የራሱን መብት የራሱን ነፃነት ሙሉ በሙሉ እንዲከበርለት ነጻነት ስንል ደግሞ የራስ አስተዳደርና የጋራ አስተዳደር በኩልነት ላይ የተመሰረተች ዲሞክራቲክ ኢትዮጵያ እንድትፈጠር በግልጽ ሁሉም የኢትዮጵያ ህዝቦች በኩልነት የሚኖሩባት አንዱ የበላይ አንዱ የበታች ያለሆነች ኢትዮጵያ ሁሉንም በኩልነት ማስተናገድ የምችል ዴሞክራቲክ ኢትዮጵያ እንድትፈጠር ነው ድርጅታችን ፕሮግራም አውጥቶ የተጠቃቀጠው ። ስለዚህ ከኢትዮጵያዊነት ጋር ችግር የለንም ማለት ነው። ባንዲራው ጠየቀ፣ ወንድማችንም እንዳይረሳ የወያኔ ድሮ ኢትዮጵያ የማና አንድነት ብሎ የተወሰነ ችግር አለው። ዞሮ ዞሮ ግን ድርጅታችን ከኢትዮጵያ አንድነት ጋር ችግር የለውም። ችግር ያለው ኢትዮጵያን ሲገዙ ከነበሩት አምባገነን መሪዎችና አሁንም እየገዙ ካሉት አምባገነን መሪዎች ጋር እንጂ ከኢትዮጵያ ሕዝቦች ጋር ድርጅታችን ችግር የለውም። የኢትዮጵያ ሕዝቦች አብሮ የመኖር ጥያቄም ላይ ድርጅታችን ችግር የለውም ማለት ነው። አመሰግናለሁ። ዶክተር መረራ ጉዲና የኦፌኮ ሊቀመንበር። እንግዲህ ከእስር ቤት ከወጡ ወዲህ እስር ቤት ሆነው ምን እንደደረሰ አልገለጹም። በርካታ አድማጮች ግን ጥያቄዎች ልከውልናል። ላሰማሁት። ጤና ይስጥልኝ። በመጀመሪያ ዶክተር መራራ ጉዲና ለቤቱና ለህዝቦ ሰላም ስላበቃዎት ፈጣሪ እናመሰግናለን። ጥያቄ አቶ ሀይለማርያም ደሳለኝ ማዕከላዊ፣ ደርግ ህዝብን ሲያሰቃይበት ቦታ ነበር ስላለ እርሶ ደግሞ ሲፈቱ ሲታሰሩ፣ ሲፈቱ ሲታሰሩ ስለነበረ በሁሉም ቢደርግም በኢህአዴግ ግን ጊዜ ያ ቦታ በደግ ጊዜ ማሰቃያ በኢህአዴግ ጊዜ ደግሞ ሪዞርት ነበር ወይ ስላልገባኝ ነው የአቶ ኃይለማርያም አባባል እርሶ ደግሞ ውስጡ ስለነበሩ ያብቃል። ስለዚህ የባኮን ስለ ቦታው እንዲያብራሩልኝ ነው። አመሰግናለሁ። አሁን እኔ ከዚህ ከዋሽንግተን ጤና ይስጠልኝ ቪኦኤዎች እንደምን ከረማችሁ የዘወትር አድማጫችሁ ነን ከዚህ ከዋሽንግተን በመጀመሪያ ዶክተር መረራ እንኳን እግዚአብሔር ለቤቱ አበቃ ትላለሁ ከስር ከወጡ በኋላ የተወሰኑ መግለጫዎችን ሰጥተው ነበረ። በዛ መግለጫ ላይ ስለ እስር ቤት አያያዘው ምንም ነገር አልተናገሩም። በጣም የተቆጠበ ነገር ነው የሚናገሩት። በእርግጥ ቁጥም ሆኖ ውስጡ ጥላቻ እንደሌለ ይሄ ምን ያክል የሰከኑ ሰው እንደሆኑ ያሳያል። ግን ከዛ ውጪ ለታሪክም እንዲቀመጥ ኢትዮጵያ ውስጥ ደግሞ እስረኞች እንዴት እንደሚያዙ ሌሎች ሰዎችም ስለሚናገሩ እርስ እንዴት ነበረ የተያዙት እስር ቤት እያሉ ይሄንን ቢናገሩ ብዬ ነው። ዜርት ጊዜዎች ታንኪዩ አድማጮች። ዶክተር መረራ ጉዲና ቀደም ሲል ለሰማ ነውና ለሌሎችም ስፋት ያላቸው ጥያቄዎቻችሁ መልስ የሰጡበት የጥያቄው መልስ ሁለተኛ ክፍል ነገ ቅዳሜ ይቀርባል እንድትከታተሉ ከአግብሮት ጋር እንጋብዛለን። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳይ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዩናይትድ ስቴትስ ኩባንያዎች በኢትዮጵያ ታዳሽ ኤነርጂን ለማጎላበት አራት ቢሊዮን ዶላር እያቀረቡ መሆናቸው ታወቀ። ኢትዮጵያ ግዙፍ የወርቅ ሀብት ክምችት ላይ ሳትቀመጥ አልቀረችም ተባለ። ቻይናና የአፍሪቃ ኅብረት ዋና ጽህፈት ቤቱ የስለላ መሣሪያዎች ተተክለውበታል የሚለውን ወሬ አስተባበሉ፣ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው የዩናይትድ ስቴትስ ፕራይቬት ኤኩቲ ኤን ሄጅ ፋንድስ ኢትዮጵያ ወደ ክልሉ የኤሌክትሪክ ኃይል ላኪ ለመሆን የምታደርገውን ጥረት በመደገፍ በሀገሪቱ ዙሪያ ወዳሉት ውጥኖች ቢያንስ አራት ቢሊዮን ዶላር እያቀረቡ መሆናቸውን ብሉምበርግ የዜና አገልግሎት ዘግቧል። የኢትዮጵያ መንግሥት ከሬጀቪክ ጆተርማል ኩባንያ ጋር የ25 ዓመታት የመብራት ኃይል ግዢ ስምነት ፈርመዋል። ኩባንያውን የሚመሩት ኤጂ የተባለው የክሬዲት ሱስ ቡድን የአውሮፓ የመካከለኛው ምስራቅና የአፍሪቃ ክፍሎች ኃላፊ የነበሩት ማይክ ፊሊፕ ናቸው። ኩባንያው በቢሊዮነሩ የሄጅ ፋንድ ስራ አስኪያጅ ፖል ቱዶር ጆንስና በአምባታ ካፒታል አጋሮች ይደገፋል። የኢትዮጵያ የኤሌክትሪክ መብራትና የውሃ ሀብት ሚኒስትር ስለሺ በቀለ እንደ አውሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ በሁለት ዓመታት ውስጥ ማለት ነው፣ የኢትዮጵያን የኃይል ምንጭ በአራት እጥፍ ከፍ ለማድረግ፣ የኤሌክትሪክ ኃይሉን ሽያጭ ለማስፋት ይፈልጋሉ። በአሁኑ ወቅት ኢትዮጵያ ከመብራት ኃይል ሽያጭ በአመት ዘጠና ሚሊዮን ዶላር ታገኛለች ይላል ብሉምበርግ ድረገጽ ላይ የወጣው ዘገባ። መንግሥት በተጨማሪም እንደ አውሮፓ አቆጣጠር እስከ 2025 ዓ ም ባለው ጊዜ በሰባት ዓመታት ውስጥ ማለት ነው በሀገሪቱ ላሉት ቤቶች ሁሉ የኤሌክትሪክ መብራት ለማስገባት እቅድ ማድረጉንና በአሁኑ ወቅት የኤሌክትሪክ መብራት ያላቸው ቤቶች 30 ከመቶዎቹ አካባቢ ብቻ መሆኑን ዘገባው አክሏል። ከታዳሽ ኤነርጂ ማመንጨት ላይ እያተኮርን ነው ካሉ በኋላ ሚኒስትር ስለሺ ከካርቦን ነጻ የሆነ ኤነርጂ እንዲኖር እንፈልጋለን። የመርዛማ ጋዝ ልቀቱ መጠን በ2030 ዓ.ም በ2010 ዓ.ም ከነበረው ደረጃ እንዲቆይ የማድረግ እቅድ አለን ሲሉ ለንደን በተደረገላቸው ቃለመጠይቅ መናገራቸውን ብሉምበርግ የዜና አገልግሎት ጠቅሷል። ኢትዮጵያ በአሁኑ ወቅት ከ90 ከመቶ የኤሌክትሪክ ኃይሏን የምታገኘው አባይን ከመሳሰሉት ጉልበታማ ወንዞች ከሚያመነጩት የውሃ ኃይል ነው። በአሁኑ ወቅት ግን ሌሎች የታዳሽ ኤነርጂ ምንጮችን መገንባት ጀምራለች። በተለይም መላ ሀገሪቱን በሚያቋርጠው ሽምጥ ሸለቆ ውስጥ ከመሬት በታች የተፈጥሮ ሙቀት ከሚፈልቁት የዓለት ግግሮች ጂኦተርማል ወይም ታዳሽ ኤነርጂ ከከርሰ ምድር የሚያገኘውን ሙቀት ተርባይኖችን ለማንቀሳቀስ ለሚጠቀምበት የጂኦተርማል ጉድጓዶች ከነፋስና ከፀሐይ ከሚመነጨው ኃይል በበለጠ የማያቋርጥ ፍሰት ስላላቸው የጂኦተርማል ቴክኖሎጂ አስተማማኝ ንብረትነትና በታዳሽነቱ ብቸኛው የኤነርጂ ምንጭ ተደርጎ እንደሚታይ ብሉምበርግ የዜና አገልግሎት ድረገጽ አስገንዝቧል። ኢትዮጵያ ከዓለም ምርጥ የጂኦተርማል ክምችት ካላቸው ሀገሮች አንዷ ነች። ከዋናዎቹ አስር ሀገሮች አንዷ መሆኗ እርግጠኛ ነኝ። ምናልባትም ከዋናዎቹ አምስትም ልትሆን ትችላለች፣ ሲሉ ሬጀቪክ ጆተርማል ሊቀመንበር ማይክል ፊሊፕ ተናግረዋል። ጆተርማል ብዙም ያልተሰራበት ዘርፍ ነው። በዓለም ደረጃ ካለው የጆተርማል ክምችት አንድ ከመቶው ብቻ ነው ጥቅም ላይ የዋለው፣ ሲሉ ማይክል ፊሊፕ ማከላቸውን የብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። በዊክ የተባለው ብሪታንያ የሚታተም ሳምንታዊ የዜና መጽሔት በበኩሉ ኢትዮጵያ ገና ባልተነካ የወርቅ ክምችት ላይ ሳትቀመጥ እንዳልቀረች ይገልጻል። እንደ ምሳሌ የጠቀሳቸው የወርቅ ማዕድን ቦታዎች ከጥንት አንስቶ የነበረው አሶሳ፣ ትግራይ፣ በምስራቁ ለጋ ደንቢና በወለጋው ቱሉ ካፒ መሆናቸውን ደዊክ ድረገጽ አውስቷል። ጣልያኖች ኢትዮጵያን በወረሩበት ወቅት እንደ አውሮፓ አጣጠር ከ930ዎቹ ዓመታት አንስተው ወለጋ ውስጥ ሲሰሩበት የቆየው ቱሉ ካፒ 48 ቶኖች ወርቅ እንዳለበት ይህም እንደ አውሮፓ አቆጣጠር በ2013 ዓ ም ከአምስት ዓመታት በፊት ማለት ነው ከፊ ሚነራልስ በተባለ ዋናው መስሪያ ቤቱ ቆጵሮስ በሆነው ተቋም እንደተገኘ ድረገጹ ጠቅሷል። የኢትዮጵያው ቤኒሻንጉል ጉሙዝ አካል የሆነው የአሶሳ ቀጠና አቀማመጥ የ600 ሚሊዮን ዓመታት ዕድሜ ያላቸው የተለያዩ የእሳተ ጎመራና የሲሚንቶ ግግር አለቶች የሚገኙበት ነው። ስለሆነም የአሶሳ ቀጠና በዕድሜ ርዝመት ከዓለም ቀዳሚ ቦታ የሚይዝ ሊሆን እንደሚችል ድረገጹ ጠቁሟል። አሁን ካለው የበዛ የወርቅ ክምችት ሊኖርበት እንደሚችልም ይታመናል። ለጋደንቢ ያለው የወርቅ ማዕድን በሳውዲ ኩባንያ ባለቤትነት ይንቀሳቀሳል። የትግራዩ የወርቅ ማዕድን ባለቤት ደግሞ ኒውመንት የተባለው ግዙፍ የአሜሪካ የወርቅ ማዕድን ሲሆን በቅርብ ጊዜ የወርቅ ማዕድን ምርት መጀመሩን ድረገጹ ጠቁሟል። የኢትዮጵያው የወርቅ ሀብት መጠን የደቡብ አፍሪቃን ያህል ሊደርስ እንደሚችል፣ በዚህ መሰረት ኢትዮጵያ ከዓለም ዋናዎቹ አምስት የወርቅ አምራች ሀገሮች መሃል ልትሰለፍ እንደምትችል ዘ ዊክ የተባለው ብሪታንያ የሚታተም ሳምንታዊ ዜና መጽሔት አስነብቧል። አሶሽትድ ፕረስ የዜና አገልግሎት ደግሞ የቻይናና የአፍሪካ ባለሥልጣኖች የቻይና የህንፃ ሰራተኞች የአፍሪካ ህብረት ዋና ጽህፈት ቤት ውስጥ የማዳመጫ መሣሪያዎች ተክለዋል የሚለውን ወሬ ግንኙነታችንን ለማደፍረስ የታቀደ ሴራ ነው በማለት የቻይናና የአፍሪካ ባለሥልጣኖች ትላንት ሐሙስ እንዳወገዙ ጠቁመዋል። የአፍሪካ ህብረት ሊቀመንበር ሙሳ ፋኪ ቤጂንግ ሆነው ለጋዜጠኞች በሰጡት መግለጫ ቻይና አዲስ አበባ በሚገኘው የአፍሪካ ህብረት ዋና ጽህፈት ቤት ላይ ትሰልላለች የሚል እምነት እንደሌላቸው ለጋዜጠኞች ተናግረዋል። ፋኪ ከቻይናው የውጭ ጉዳይ ሚኒስትር ዋንጊ ጋር ተገናኝተው ከተናገሩ በኋላ ከቻይና ጋር ያለንን ግንኙነት ከማጠናከር አላማችን የሚገታን የሚገታንና የሚያሰናክለን ተንኮል አይኖርም ብለዋል። ሙሳ ፋኪ የአፍሪቃ ህብረት በያዝነው ዓመት በጅንግ ላይ አዲስ መስሪያ ቤት እንደሚከፍት ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ዋኚ በበኩላቸው የመሰለሉ ወሬ የተናፈሰው በምዕራቡ ዓለም ሚዲያ መሆኑን ገልጸው ቻይናንና አፍሪቃን ለመከፋፈል የሚደረገው ጥረት አይሳካም ማለታቸውን የአሶሽትድ ፕሬስ ዘገባ አውስቷል። ሌሞንድ የተባለው የፈረንሳይ ጋዜጣ ቻይና እንደ አውሮፓ አቆጣጠር በ2012 ዓ ም ከአምስት ዓመታት በፊት ማለት ነው፣ 200 ሚሊዮን ዶላር አቅርባ በተገነባው የአፍሪቃ ህብረት ዋና ጽፈት ቤት የስለላ መሳሪያ ተክላለች ሲል ባለፈው ወር ማንነታቸው ያልተገለጸ የአፍሪቃ ህብረት ባለሥልጣንን ጠቅሶ ዘግቦ እንደነበር አሶሺትድ ፕሬስ የዜና አገልግሎት ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የአርብ ምሽት ዝግጅታችን ይቀጥላል። አሁን እሰጥ አገባ የሳምንቱን ዜና ተንተርሶ የሚሰናዳውና ወቅታዊ የሀገሪቱን የፖለቲካ ትኩሳት ትኩረት የሚያደርገው እሰጥ አገባ በሁለት ጋዜጠኞች መካከል የተጀመረ ክርክር የመጨረሻ ክፍል ይዞ ቀርቧል። ተከራካሪዎቹ የዋዜማ የኢንተርኔት ሬዲዮ አዘጋጁ አርጋው አሽኔ ከኦስተን ቴክሳስ፣ የሆርን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመ ዝግጅቱ መጨረሻ ላይ ያነሳውን ጥያቄ አስቀድሞ ይንደረደራል። አሉላ አድጋው ወደ ዳንኤል ከመሄድ በፊት በአጭሩ የምትመልሰው ካነሳቸው ጭብጦች የሚለጥቅ ጥያቄ ላንሳ። ችግር ብቻ በመዘርዘር መፍትሄ ማግኘት ማይቻልም እና ኢህአዴግ መፍትሄ ለማምጣት የአመራር ቁመና ወይም ብቃት የለውም ብልሃል። ፓርቲው የመጫወቻ ካርዶቹን ጨርሷልም ብልሃል። ነገር ግን ጠንከር ባለ ትችትህ እንዳነሳኸው አንዳች ሁነኛ መፍትሄ ለማግኘት በሆነ ቦታ በሆነ መንገድ መጀመር አለበትና፣ ታዲያ ምን ይደረግ ለሚል ምን መልስ አለ? ኢህአዴግ ከዚህ ቀደም የሞከራቸው ሙከራዎች ያለመስራታቸውን ቢረዳ ምንስ ማድረግ በተጨባጭ ይችላል? ወዴትስ ነው የሚያመራው? እኔ መሰረታዊው ለዚህ መፍትሄ ሆኖ የሚታየኝ በጣም ሁሉን አቀፍ የሆነ አሳታፊ የሆነ አዲስ የፖለቲካ መድረክ መፍጠር ነው። በዚህ አሳታፊ የፖለቲካ መድረክ ውስጥ ለይስሙላ የተቋቋሙና ለቴሌቪዥን ቀረጻ የሚጠሩ የፖለቲካ ፓርቲዎች ሳይሆኑ ሁሉም በኢትዮጵያ ፖለቲካ ውስጥ ያገባናል የሚሉ ብሔርም ይሁን የፖለቲካ አቋማቸው የተለያየ የሆኑ ከሀገር ውስጥም ከሀገር ውጭም ያሉ ሁሉንም የፖለቲካ ኃይሎች ያሳተፈ የጋራ ምክክር ያስፈልጋል። ይህ ሀገር የሁሉም ነውና ሁሉም የሚሰማውን ሀሳብ አምጥቶ ቢያንስ ቢያንስ የምንስማማበት እና ፈተና እንኳን ቢኖረው የምንስማማበት አዲስ የፖለቲካ መስመርና አዲስ የፖለቲካ መንገድ አበጅቶ በዙ ወደፊት መራመድ ይቻላል። ሁለተኛው፣ ይሄ በጣም አሳሳቢም ስለሆነ ጭምር ነው ማነሳው። በሀገሪቱ ውስጥ የሚታይ ብሔር ላይ ያነጣጠረ ጥቃት እና ሽኩቻዎች በየቦታው አሉ። ዋነኛ ምክንያቱ ወይም እንዲፈጠር ምክንያቱ ራሱ ገዥ ፓርቲ የተከተለው መንገድ ነው። በተለይ ህወሀት በዚህ ከፍተኛ ኃላፊነት አለበት። እነዚህ ነገሮች የበለጠ በማራገብ እነዚህ ነገሮችን የበለጠ እንዲስፋፉ በማድረግ ከፍተኛ ሚና እየተጫወተ ነው። ስለዚህ በሀገሪቱ ውስጥ ብሔር ላይ ያተኮሩ ከዚህ ቀደም በኦሮሚያና በሶማሌ ላይ አይተናል። አሁንም ደግሞ የትግርኛ ተናጋሪ የሆኑ ላይ አንዳንድ አካባቢዎች ጥቃት መኖራቸውን ሰምተናል። ስለዚህ እንዲህ አይነቶቹ ጥቃቶች ሀገርን ያፈርሳሉ። በመጨረሻም በጣም ከፍተኛ ምስቅልቅልም ይፈጥራሉ። ስለዚህ እነዚህም ነገሮች ከቁጥጥር ውጪ እንዳይወጡ ይህንን የማለዘብ የማርገብ ስራ መሰራት አለበት። ለዚህም ነው ይህንን የብሄር አጥር እንደው ቁመቱን አሳጥሮ ቢቻልም አፍርሶ አገሪቱን ወደ አንድ ህብረ ብሄራዊ ሀገር መውሰድ አስፈላጊ ነው። ይህንን በማድረግ ደግሞ ሁሉም እኩል ድርሻ አለበት። የትግራይን ህዝብ የፖለቲካ መደራደሪያ ለማድረግ መሞከር ከፍተኛ ወንጀልም ጭምር ነው። ከፖለቲካ ሂደቱ ባሻገር ሌላ አንድ ነጥብ መጨመር የምፈልገው በሀገሪቱ ያልተሰሙ በርካታ ድምጾች አሉ። እነዚህ ድምጾች በፖለቲካ ፓርቲዎች ብቻ ላይወከሉ ይችላሉ። ስለዚህም በህዝብ ዘንድ ያሉ ጥያቄዎችን በአስቸኳይ መልስ መስጠት ያስፈልጋል። የፍትህ ጥያቄዎች አሉ፣ የዳቦ ጥያቄዎች አሉ። በሀገሪቱ እስር ቤት ውስጥ ያሉትን የፖለቲካ እስረኞች ያለምንም ቅድመ ሁኔታ በቀደም አራት ነጥብ ያለው ቅድመ ሁኔታ ተቀምጧል። ይሄ በጣም ድራማ ነው፣ አስቂኝም ነው። ያለምንም ቅድመ ሁኔታ ከፖለቲካ ጋር በተገናኘ የታሰሩ ዜጎችን ወደ ቤታቸው መሸኘት ያስፈልጋል። ስለዚህም እነዚህን እርምጃዎች በመውሰድ አትሊስት ኢህአዴግ አሁን ባለበት ሁኔታ ወደ መፍትሄ የሚወስደውን መንገድ መጀመር እንችላለን። ግን ለኢህአዴግ ለዚህ ፈቃደኛ ይሆናል ዝግጁ ነው ብሎ ማመን ለእኔ እንደ ፊልም ነው የሚሆንብኝ። እንደው የሚሆን ከሆነ ወይ ስለት አስገባለሁ ካልሆነ ዳንኤል፣ ብዙ ጥያቄዎች መጨመር ያለብኝ አይመስለኝም። አርጋው ያላቸውን ጭብጦች ተከታትለሃል። ለሁሉም የሚሆነው ሁነኛ መንገድ ዘለቄታ ያለው ሰላምና የሁሉም የሆነች ሀገር የምትሆን የምትፈጠርበት መንገድ የት ይጀምር? ምንስ መደረግ አለበት? ዛሬ ትላለ ምንድን ነው አንዱ ሀገሪቷን ወደ ተሻለ፣ አሁን ካለችበት አስጊ ሁኔታ አውጥቶ ወደ ተሻለ መንገድ ሊወስዳት የሚችል ንግግር መጀመር አለበት። ይህ ትክክል ነው። ነገር ግን ያ ውይይት ነው ድርድር ነው ወይስ ምንድን ነው የሚሆነው? ራሱ ማለት ምንድን ነው የሚታሰበው? አሁን ቴክኒክ ውስጥ መግባት ሳይሆን ምንድን ነው የተለያዩ ኃይሎች የየራሳቸውን ነጥብ ለማስቆጠር ምንድን ነው ሌላ ጀርባ አጀንዳ ይዘው የሚገቡበት ድርድር ሲሆንና በቅንነት ሀገር ለማዳን ሀገሪቷን ወደ ነበረችበት ወይም ወደ ተሻለ መስመር ለመመለስ የሚደረግ ውይይት ሲሆን ሁለት የተለያዩ ናቸው። ይሄ ውይይት ምን ይጠይቃል? እምነት ኮንፊደንስ ቢልድ ማድረግን ይጠይቃል። ግን ብዬ አሁን ቀላል እንትን ቀላል ዝንጅ ምሳሌ ላስቀምጥና ኢህአዲግ ከተቃዋሚዎች ጋር የሚደራደር ቢሆን ተቃዋሚዎች ኢህአዲግ ተድራ ተደራድሮ አገር ሲረጋጋለት ችላ እንደማይላቸው ለምሳሌ ዋስትና ይፈልጋሉ። በአንጻሩ ኢህአዲግ ደግሞ ጊዜ እየገደሉ ተቃውሞ ካልተሳካ በድርድር ይጠቀሙ፣ ተቃውሞ ከተሳካ ደግሞ እኔን አጉል ሊያረጉኝ ነው ብሎ መስጋት የለበት። ማለት ኮንፊደንስ ቢልዲንግ መጀርሻ ያስፈልጋል። በወጥ መጣጫ በተለይ በተቃውሞ አካባቢ የሚታዩ ጽንፈኛ የሆኑ አሳሰቦች መርገብ እና መለዘብ ያለባቸው ይመስለኛል። ዳንኤል አንድ ጊዜ በጣም ይቅርታ ስላቋረጥ፣ ኢህአዲግን ሀላፊነት እንደሚሰማው ፓርቲ ተቃዋሚዎችን ደግሞ ኃላፊነት እንደማይሰማቸው አድርገህ ለምንድን ነው የምታቀርበው? ወደ ድርድር ነው መሳባ ላመጣል ነው እኮ። የድርድር ደግሞ ላመጣል ነው ኢህአዲግም ማለት ኢህአዲግም ጄኒን እንደሆነ የሚያሳይ ነገር እንበልና እኔ አሁን አንድ የሆነ የምሰራው የሚሰራው ጠዋት ጥራት ነበር። እዛ ላይ ምንድን ነው እንትን ያልኩት ዋስትና የተሰጠው አንድ ዓመት ሁለት ዓመት የአየር ሰዓት ለምሳሌ ቃል ቢገባላቸው ተቃዋሚዎቹ ድርድሩ ፌል ቢያደረግ እንኳን ያ እንደማይከለከሉ ያውቃሉ። ወደ ሙሌላም የፋይናንስም ፋይናንስም አሰራር ይሁን ወይ የህግ እንዲስተካከል የሚፈልጉት በቀላሉ ዝም ብሎ አንድ ቀን ጠዋት በቃ ድርድር ሰረሰ ሲባል የማይቀሙት ነገር እንዳለ ሲያውቁ አይጄኑ ነው፣ ከምሩ ነው፣ ከልቡ ነው ብሎ አምነው ሊገቡ ይችላሉ ነው ኢህአዴግም እንዲታመን የሚያደርገው ነገር ማድረግ አለበት ተቃዋሚዎችም እንዲታመን የሚያደርጋቸው ነገር ማድረግ አለባቸው ያንን ማለት የፈለኩት እንጂ አንዳቸው ከሌላኛቸው የበለጠ ኢትዮጵያ አይደሉም ስለዚህ እንደ መንግስት መንግስት ንስ ይኖራል ግን እሱ ቴክኒካዊ ነው የህግ ጉዳይ ነው በድርድር ላይ ግን ጠረጴዛ ላይ ስታስቀምጥ ሁለቱ ለሀገራቸው እኩል እንደሚያስበው አድርገን ታሳይ የምታደርገው ስለዚህ ሁለቱም መታመን ኮንፊደንስ ቢልድ እምነት የሚገነባ ነገር ሰዎች መቅጣጫ መኖር አለበት ነው። ግልጽ ከሆን ዛኛ የነሳው ነጥብ ላይ ሊጨምር አድርገው የነሳው ላይ መልካም ያስኩር ነገር ሀገሪቷን የሚያፈርሳት ነው። ምን ጥያቄ የለው። በመሰረቱ አሁን አንድ ብሄር ላይ ፕሮፓጋንዳው ነው። ይሄ ናራቲቪ የሚዲያ ወሬው ነው። ያው ትግራይ ትግራይ የሚለው ነገር በዛት የሚሰማው እንጂ መሬት ላይ እኮ ብዙ እንዲሁም ባለፍ ቶራል ጊዜ የተጎዳውም እንዲሁም ሌሎች ብሄሮች ናቸው። ኢቭን ስለ ወላይታ ለምሳሌ ምች ብለን መልመሽ ብዙ ተወራና ነው። ሌሎችም ብዙ ያልተወራላቸው ኬዞች አሉ። ሶ እንደዚህ አይነት ነገር ሲፈጠር በኋላ ማንም የማይቆጣጠረው ግልግ በተለይ እንደ ኢትዮጵያ እንደ ኢትዮጵያ ያለ ሀገር አንዳንድ ጥናቶች እስከ ሀያ አይነት የብሄርና የድንበር ግጭቶች በአንዴ ሊፈጠሩ እንደሚችሉ ነው የሚያሳየት። ስለዚህ የብሔርን ግጭት ወይ ደግሞ አንድ ብሄር ላይ ሆን ሌላ ላይ ያነጣጠረ ፖለቲካ ለዛ ብሄር ብቻ ተብሎ ሳይሆን ለማንም ተብሎ ነው ሊገታን ይገባው አንደኛ ሁለተኛ የትግራይን ህዝብ መደራደሪያ ማድረግ ብሎ አርጋሽ ፍጥሮ ይገልጻል ቀለለ እንግዲህ ተዋሀት የትግራይን ህዝብ መደራደሪያ ያደርጋል የሚል ፐርሰፕሽን አለው ጥሩ እዚህ ላይ መከራከል አልፈልግም ነገር ግን በግልጽ የምናውቀውና ማያከራክለው ሁሉም ተቃዋሚ አይደለም እንግዲህ ቢያንስ ጽንፈኛ የሆነ ኢለምንት የትግራይን ህዝብ መደራደሪያ አድርጎ አንድም ወይ ከህባት ጋር የሚደራደር እዛቸው ና ፉከራ ውስጥ በግልጽ ስለጡ በይፋ ማለት ተገብቶ ፖለቲካል ሆስቴጅ የማድረግ አካሄዳለ ሰው ሁለቱ፣ ማለት የትኛውም አቅጣጫ ይምጣ፣ የትኛውን ብሔር ይሁን፣ የትኛውን ፓርቲ ይሁን እንደዛ አይነት አቅጣጫ መከተል እንደሌለበት ግልጽ አቋም ብንይዝ እና በመርህ ላይ ብንመሰረት የመጨረሻ ቃል ለአርጋው ሰጥቼ መቋጨት አለብኝ። አርጋው በመጨረሻው ነጥብ ላይ ብቻ የተለየ ሀሳብ ስለሆነ ማለት ፈልገው አለ ካልክ እድል ልስጥህ፣ ካልሆነ እንቋጫ አለን። በዚሁ ባጭሩ ጥሩ የፖለቲካ ድርድር በሚል የተነሳው ድርድር ነው። ድርድር ደግሞ የሚካሄድባቸው የተለያዩ መስፈርቶች ያሉ፣ አደራዳሪዎችም ይኖራሉ። ስለዚህ ኢትዮጵያ ውስጥ ኢህአዴግ እንደ መንግስት ሆኖ ተቃዋሚዎች እንደ ፓርቲ ሆነው ሳይሆን ሁለቱም እንደ ተደራዳሪ ፓርቲ ሆኖ የሚነጋገሩበት መድረክ ከተፈጠረ የተሻለ እድል መፍጠር ይቻላል። የውጭ ተልእኮ አስፈጻሚ ወይም ደግሞ የማይታመን የፖለቲካ ፓርቲ የሚለውም ቅድም ዳንኤልም እንዳነሳው ሁሉም በኩል አይን የሚታዩበት ከሆነ መፍትሄ ያመጣል። የብሔር ጥያቄን እኔ ብዙ ልገፋበት የማልፈልገው አሉታዊ የሆነውን ነገር በመገናኛ ብዙሃን ደጋግሞ ማለትም የራሱ የሆነ ተጽዕኖ ስላለው ነው። ይሁን እና በሀገሪቱ የሚታዩ እዚህም እዛም የሚታዩ የብሄር ግጭቶች አሉ። እነዚህ የብሄር ግጭቶች ኢላማ ያደረጉ የፖለቲካ ትርፍን ነው። ተቃዋሚ ሊያደርጋቸው ይችላል፣ ገዢው ፓርቲ ሊያደርጋቸው ይችላል። ግን ገዢው ፓርቲ በዚህ ትርፍ አገኛለሁ ብሎ የሚያስብ ከሆነ የሚያስከትለው አደጋ በጣም የከፋ ነው። ሀገሪቱንም የበለጠ ወደ ቀውስ ይወስዳታል። ተቃዋሚም ቢሆን ብሄርን ከብሔር የሚያጋጭ ነገር ማድረግ አይጠበቅበትም፣ አይኖርበትም ብዬ አምናለሁ። ይሄ ነው የመጨረሻ አስተያየት። መልካም ክርክሩ ይቀጥላል። አደጋ ላይ ያለች ሀገር ጉዳይ ያነጋግራል። አርጋዋሽኔ ከኦስተን ቴክሳስ፣ ከዚህ ከዩናይት ስቴትስ፣ ዳንኤል ብርሃኔ ከአዲስ አበባ፣ መልሼ በሌላ ፕሮግራም እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ለጊዜያቸው አመሰግናለሁ። ጊዜ ስጥ ነኝ። እናመሰግናለን። ዛሬ የካቲት ሁለት የጥቁሮች ወር ታሪክ ላይ አፍሪክቪል ተብሎ ይጠራ የነበረው የጥቁሮች ቤተሰቦች ብቻ መኖሪያ እንዲሆን የተከለለ ሄሊፋክስ ይገኝ የነበረ መንደር በ1956 ዓ ም ዛሬ ፈረሰ። በኢትዮጵያ አቆጣጠር ነው ዘመኑ። ፖል ሎረንስ ደንበር በአሜሪካ ስነ ጽሑፍ ውስጥ እጅግ የጎላና ጠቃሚ ገጣሚ ተብሎ ሰፊ ዕውቅና ያገኘው በዛሬው ዕለት በ18 898 ዓ ምት ነበረ። ድምፃዊትና የዘፈን ግጥሞች ጸሐፊዋ ባርብራ ሉዊስ ሳሌም ሚሽገን ላይ የተወለደችው ዛሬ በ935 ዓ ምት ነው። የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጂት ታየነን፣ አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደህና ደሩ።